ቀዳሜ እያሉ ነው ወደ ዩጎዝላቪያ ሊሄዱ እድሉ የተሰጠት በእርግጥ ሳያስቡ መኝታ ክፍሎ እንዳሉ ነው መጥተው የተነገሮት እና ከዛ ኮርሶች ቀደም ብላችሁ እንድጨርሱ ተደርገው በምክትል መቶ አለቅነት ማዕረግ እንድትወስዱ ተደርገዋል እንዴት ነበረ ስንብታችሁ ቀዳማዊ ኃይለሥላሴ ፊት ቀርባችሁ ከመሰናበታችሁ በፊት የነበረው ጉዳይ እንዴት ነበር ከዛስ የዩጎዝላቪያ ህይወቶ ምን ይመስል ነበር ወደ ሀገር እስከተመለሱ ድረስ አካዳሚ ኦፍ ኮርስ አዛዡ ክፍላችቀ እኔ ክፍል መጣ ና ግርማዊ ቀዳማዊ ሀይለ ስላሴ ስድስት ሰዎች ምረት ብለውኛል፣ እና ሜዲሲን ለማጥናት የጎዘ ፕሬዚዳንት ማርሻል ቲቶ ስኮላርሽፕ ሰጥተዋል። እሱን ለመጠቀም ስለምንፈልግ፣ እንግዲህ አንተ ፍላጎት ካለህ አንዱ ላ እኔ በሆነሱ ሜዲሲን ከሐሳቤ በጨራሽ ገብቶ አያውቅም። ግን ዋሻው አይ ሁሉ ግምግ ምኞቴ ነው። እሱማ በጣም ደስ ይለኛል አልኩት። ለፈጣ በዛ ነው የሄድኩት። ሌሎችም እንደዚሁ ሌሎች አምስት ትመታለቆች ሆነን አዲስ ዘላቢያ ለመሄድ ጃነሆይ ፊልቀር ለመሰናበት ትልቅ የከተማ ወሬ ነበር ያን ጊዜ፣ ምክንያቱም ለመጀመሪያ ጊዜ ነው ስድስት ሚሊታሪ ኦፊሰር ስለ ህቅምና ጥናት ሲላኩ ራሱ አያፈራቸው የሚሊታሪ ሐኪም አልነበረም በዛን ጊዜ። እና የቀኑ ወሬ በየ ሰዓቱ የሚነገረው አራት ስድስታችን ማሽን የተጠራ ደህና ሲል ቀረቡ ነው። ለማንኛውም ስንቀርብ በሰልፍ ነው የገባ ነው፣ በቁመት ነው የምንሳለፈው። እኔ ከሁሉም ያነሱ አጭር እኔ ነኝ። በዛ በቁመት ልክ ከኋላ የተሳለፈው ያው ትዕዛዝ እየሰጠ ተራምዳችሁ፣ ዛው ግቡና ጠንቀቆማችሁ ሰላምታ ሰው ተባል። ልክ እንደተባለው ገብተን ማርሻ አድርገን ሰላምታ በደንብ ሰጠን እና ቀጣል ምልክት ተጠንቀቅ። እኔ በጣም ደስ ያለኝ ከሁሉ ነገር ያው መሬት አንስልም እንግዲህ እንደተለመደው ነበረ። ወታደር መሆኔ ደስ ያለኝ ያን ጊዜ ነው። በሰላምታ እንሰናበታለን ብዬ ነው ሳላውቀው፣ ግን ወዲያውኑ ይህና ሌሎች ጓደኞቼ ትልቅ እጅ አንገታችን ላይ በቃ ጨብጦ ይዞ አስጎነበሰን። እጅን እሱ ነው በቃ በደንብ በቃ ገፋል እንደዚሁ ለካ አልቀረልንም። ብ በአሁን በደንብ ደፍታ እንረሳችንም ያው ቀረብ ጥሩ ነው። እናንተ የተመርጣችሁ እንደዚህ ለትምህርት ሕክምና የምትመሩ ነው። ግፍታችሁ ጥናታችሁን አጠናቃችሁ የምትመለሱ በርቱን፣ አምደ በርታችን። አንተም ምክር ሰጥተውን ከዛም ተሰናበት እና በዛ ሁኔታ ነበር የሄድነው። ዩጎስላቪያ በምንሄድበት ጊዜ ያን ጊዜ የኢትዮጵያን አየር መንገድ አቴንስ ድረስ በረን እና ከዛ ወደ በ ወደ በልግሬድ ገባን። ከዛ ደግሞ የተመደብ ነው ዛግረብ ከተማ ነው፣ የአሁኑ የክሮሽያ ዋና ከተማ በባቡር ነበር የሄድነው። ባቡሩ ትልቅ እንትን ነበር። ሙሉ አውሮፓ ከተማ የምታየው በድሮ ጊዜ የተሰሩ የባቡር ጣቢያዎች ትልቅ ኢምፕሬሲቭ ሕንፃዊ ናቸው። ዛግሬብም እንደዛ ነው። ኤኒዌይ እዛ ተቀበሉ በጥሩ ሁኔታ የተማሪዎችን ኖሪያ ተገባል። እዛ ለመጀመሪያው ስድስት ወር ኢንቴንሲቭ የሆነ ሰርቦክሬሽን ቋንቋ እንድናጠና ላንጉጅ ላቦራቶሪ ውስጥ ተገብተን ነበር ያጠናነው። በእዛ ጥሩ በጣም ጥሩ ትምህርት አገኘን። እንግዲህ በሚቀጥለው ያው መዝገቢያ ጊዜ ሜዲካል ስኩል ተመዘገብን። የመነጋገር ችሎታችን በጣም ኦልሞስት ፐርፌክት ነበር በዛ ሰዓት እንግዲህ። ነገር ግን ደግሞ ሜዲካል ስኩል የምናጠናው በሰርቦክሮሻን ሆነ አዲስ የአናቶሚ ሆነ የፊዚዮሎጂ የምንጠቀምባቸው ቃላት አዲስ ቃላት ናቸው። እነሱን ማጥናት ነበረብን። በዛም ላይ ደግሞ በላቲንም ደግሞ እንጠራዋለን አንዳንዱት የአናቶሚ ምናምን እሱን ማጥናት ነበረብን። ትልቅ ቻሌንጅ ነው የመጀመሪያ አመት ግን፣ እንደምን ብለው ወጣ ነው። ሁላችንም በእውነቱ በጥሩ ሁኔታ ነው የተማርነው እዛ መጀመሪያ ለሰባት አመት ትሄዳላችሁ ነበር የተባለው። የቋንቋው አንድ አመት ጨምሮ ያው ሰባት አመት ነው፣ ግን ሁላችንም በስድስት አመት ያህል አጠናቀን ወደ ሀገራችን ተመለስ መጀመሪያ የተመለሱ ነበርኩ። እንደዛ ነው። የጎግላቢያ በጣም ዋናው ነገር ለኢትዮጵያ ትልቅ ፍቅር ነበራቸው። በመጽሐፌ ላይ እንደምገልጸው መጀመሪያ አበበ ቢቂላ የማራቶን አሸናፊ የሆነው ዓለምን በሙሉ ያስደነቀ ሰው ነበረ። ከኢትዮጵያውያን ስንላቸው ሁለት ስም ነው የሚያውቁት፣ ቢቂላ፣ ኃይለ ስላሴ በቃ እና በጥሩ ስሜት ነው የሚናገሩት። ኃይለ ስላሴ እና የቲቶ ፍቅር ጓደኝነት በጣም የታወቀ ነበር። እንዴት ነው የእነኝህ ሰዎች፣ አንዱ በጣም አብሶሉት ሞናርክ አንደኛው ደግሞ ሬቮሉሽናዊ ኮሚኒስት፣ ምን አይነት ፍቅር የእነኝህ ጓደኝነት እያልኩ ግራ ይገባኝ ነበር። ግን ሁለቱም ፋሽስት ጥቃት የደረሰባቸው እና ሬዚስታንስ በደንብ ያሳዩ አገሮች ነበሩ። ከዛም ወጥተው ያው እንደገና ሀገራቸው ማደራጀት የጀመሩ ናቸው። ግን ጥሩ ግንኙነት ነበራቸው። ከዛ ወደ አገር ተመለሱ። አገር ቤት ከተመለሱ በኋላስ በምን መልክ ነበር ስራውን ሲያከናውኑ የነበሩት? ከስራውም ባሻገር ሌላ በሕይወቶ ውስጥ እንደገና ተጨማሪ አዲስ የሆነ እስከ ጋብቻ የዘለቀ የፍቅር ሕይወት አግኝተዋል ከባለቤቶ ዛህራ ጋር። በአንድ ጊዜ ሁለት አይነት የመልካም ሕይወት ጅመሮች ነበሩ። ከዩጎዝላቪያ መልስ በኋላ አዲሱ ሕይወት ውስጥ ምን ይመስል ነበር አገር ቤት? በጣም በእውነቱ ደስተኛ የነበርኩበት ጊዜ ነው። ደግሞ በማንነቴ ደግሞ ኮሪች የነበርኩበት ለመናገር ማለት ምንም እንኳን ሥርዓቱ ገና ባይለወጥም አትሊስት የእኔ ኮንፊደንስ ከሰከንደሪ ስኮል ወደ አካደሚ ወደ አሁን ወደ ዩኒቨርሳ ስጀ ስመለስ እያደገ እያደገ ነው የሄደው። ማንነቴን አውቄ በራሴ የኮራሁበት ጊዜ ነው የሚሊተሪ ሐኪም ሆኜ ስመለስ አዲስ አበባ ተመደብኩ። እዛም በየጊዜው ለምሳሌ አንድ ጄኔራል ታሞ ከገባ ዛነ ሆይ ሁል ጊዜ መልዕክቱ ይደርሳቸዋል፣ መጥተው ይጎበኛሉ። ከአንዴም ሁለቴ አዲስ አበባ ገና እንደተመለስኩ አስጎብኝቻቸዋለሁ። ያን ጊዜ ጄኔራል ነጋ ተገኝ አሉ ነበር። ጄኔራል የአካዳሚ ሻለቃ በነበርበት ያውቀዋሉ። ጎንደሬ ነው። አካዳሚ እያለን ይወደኝ ነበር ሚካቱም በጎንደር እንትን ኮኔክሽን እንደዚሁ ደግሞ በኋላ ጀኔራል ሆኖ ያው የእሳቸውን የሊል ያገብተዋል እና በኩራት ነበር ያቀረበኝ። ያው ይኸው እኮ እኛ ያሰለጠን ነው ይ ዶክተር መሐመድ ናም ብሎ በደንብ ተዋወቀኝ። እሳቸውም አሁን አስታውሰዋለን አሉ እና ስንሸኛቸውን ያሰዋል ወደ ትምህርት እና በተደጋጋሚ አስጎበኘኋቸው አዲስ አበባ መሀረር ለጉብኝት ሲመጡ ሆስፒታሉ በሽተኛ ለመጠየቅ ምናምን እንደዚሁ አወራቸው ዞር ነበር። በክብር ወታደሩ ከተራ ወታደሩ እስከ ጀነራሉ ድረስ በእውነቱ ለሐኪም የነበራቸው ክብር በጣም በጣም በጣም አስደናቂ ነገር ነው። ጀነራሉ ሁሉ ሳይቀር እርስዎ እያለ እኔን ተገላቢጦሽ አክብሮ እንትን የሚለው ነገር ነበር ምክንያቱም በወታደሩ ስርዓት እኔ ገና ሻምበል ነኝ። ያን ጊዜ ግን ምንም በማዕረጌ አሳንሶ ያየኝ ሰው አልነበረም። በሐኪምነቴ ነው ምክም ሚለኝ። ጥሩ ጊዜ ነው። በተለይ ወታደሩ ጥሩ ሕክምና በራሱ ቋንቋ ተናግሮ ሕክምና ችግሩን ምናምኑን ለመግለጽ የቻለበት ጊዜ በመሆኑ በጣም ደስ ብለታል። ምክንያቱም ያን ጊዜ የውጭ ሐኪሞች ነበር የሚመጡት። አስተርጓሚ አለ። ገና ምንድን ነው ሁኔታ ሲባል ሆን እሱን ከሆኑ ከሞላ ጎደል መቼም እንደምን ብሎ አያስበንቁም። ማለት እንደዛ ነበር። የባለቤቱ ጉዳይ ነው መቼም እንደምታውቀው፣ ሀገራችን ብዙ ጊዜ ወላጆችም እንደው ስለ ልጆቻቸው እንግል ጊዜ እስባሉ። በእኔ በኩል እናቴ፣ በእሷ በኩል አባቷ በቃ የገዛ ሳለሁ ሲነጋገሩ ቆይቷል። እና እናቴ ነገረችኝ እና እንግዲህ መጀመሪያ እንተዋወቅ እና ገና ጥቂት እሺ ወይም ቢ ለማለት አንችልም። በአሁን እንደዚሁ ሁኔታ ብለን ወጣም ልታደረግ ተወሰነ ጊዜ እና በእውነቱ በጣም ኮምፓቲብል መሆናችን በደንብ ሁኔታችን ተገነዘብን፣ እና እሺ ብለን ተቀብለን ተጋባን። ከዛን ጊዜ ጀምሮ ፍቅሩ እያደገ እያደገ እያደገ መቼም ምንም መጨረሻ ድረስ ማለቂያ የለውትን ደስታ መሄድ አይበቃው። መጨረሻ ደስታ የተሞላበትን ህይወት ነበር ያሳለፍነው። ወዲያው እንደተጋባን ነው ወይ ወደ አሜሪካ የመጣ ነው እና ብዙ ህይወታችን እዚህ የአሜሪካ ውስጥ ነበር። ልጆቻችን የተወለዱት ውስጥ እዚሁ ነው። የአሜሪካ ህይወቶ ውስጥ ምን ይመስል ነበር? በተለይ ከባለቤቶ ዛሀራ ጋር ምን አይነት ህይወትን ነበር ያሳልፋችሁት? በእርግጥ አሁን በህይወት የሉም። በህይወቱ ውስጥ ምን አይነት ትርጉም ያለው አሻራቸውን ትተው አልፈዋል? ለእርሶም፣ ለልጆቹም በጣም ንገርነ ነገር እንደመጣን እዚህ ኦፍኮርስ፣ እሷ ሀይስኩል ጨርሳ ነው የመጣችው እና እዚህ ነው ስንትን እስኩል ነበር ነበር የምትፈልገው ጀምራ አክቹዋሊ ኤግዜክቲቭ ሴክሬታሪ ትምህርት ይማር ብላ ጀምራ ጨረሰች እና የኮሌጅ ኮርስ ወይምርት መርስ ጀምር መጀመሪያዳችን ተወለደች። እሷ ግን ልጆችን ለሌላ ሰው አዘራ ያልሰው መራሴ እናሳድጋቸው ብላ የራሷን እንትን ቆይታ ሶስቱ ልጆቻችን ሁሉ አድገው ሀይስኩል የመጨረሻው ልጅ ሀይስኩል መግባት እስኪጀምር ድረስ በእውነቱ ኦን ሆልድ ነበር ያደርገችው። ያን ጊዜ ነው ኮሌጅ የገባችው። እዛም ባቸው አግኝታ ምን ብላ ለኒውዮርክ ሲቲ ከተማ ሊጋል ዲፓርትመንት ነው የምትሰራ ነበር። በጣም ጥሩ ጊዜ ነበረ። ያን ጊዜ ይህ ሁሉ ሲሆን እንግዲህ በእውነቱ የልጆቹ አስተዳደግ የልጆቹ ቫሊዩ በሙሉ ከነሱ ጋር አንድ ሴኮንድ ሳትለይ ያሳለፈችው እሷ ነች። ያገኙት ቫሊዩ ካለ ሰጭዋ እሷ ነች ማለት እኔ ጠዋት ተነሸዳለሁ፣ አምሽቼ መጣለሁ። ያው የማደርገው አስተዋጽኦ ብዙም አልነበረም። እነሱም ከማቀፍ በቃ ባይዘ ወይ ልጆችም በጥሩ ሁኔታ ባሉ ኖራቸው ነው ያለጉት እና የእሱ አስተዋጽኦ ነው አንዱ። ሁለተኛ ደግሞ በቤተሰብም ሆነ በጓደኞችም ጉዳይ ሆነ ገሌ ሲታመም ገሌ ሲሞት ገሌ ሲባል በሙሉ ይሄን አድርግ እያለች በእውነቱ መደረግ ያለበት ሳሳውሰ የናልተብረ እሷ ነች። እንደዚህ በኩል በጣም ደካማ ነ ጊዜውም አልነበረም፣ ግን እንዲሆንም ያሰው እና እንደዛ ስናደርግ በእውነቱ ክሬዲቱ ለዜና እሷ ይሰጣሉ። አንዳንዱም እንደ በስህተት ክሬዲቱን ለእኔ ይሰጣሉ። በሙሉ የእሷ ክሬዲት ሁሉ እንግዲህ በደህና ሰው መስዬ እንድታይ ሰው ፊት እሷ ነች እሷ ነች የምታደርገው ቀላል ነገር አልነበረም። ብዙ ዘመዶች አሁን እሷ ካረፈች በኋላ ይ እሱ እኮ በእውነቱ ይህን ይህን ነገር አይከታተልም ለማን ነው የሚል ስጋት ነበራቸው። ሰዎች እንዴት ሊሆን ነው ያለ እሷ የሚል ጥያቄ ነበር። የምትል አማሟታ ሁኔታ ደግሞ ትንሽ አሳዛኝ ነበር። ነገር ግን እሷን ለናጽናና ስንሞክር ወይም የውጭ ሰው መጥቶ እሷን ሲያጽናና ጭራሽ እሷ ነች ሌላውን ኮንሰርት የምታደርገው። ምክንያቱም እኔ ጥሩ ኖሮ ነው ያሉ፣ አሁን መሄጃ ጊዜ ነው፣ ምንም ቅንጣት ምታክል ጸጸት የለኝም፣ በእኔ አትዘሉ ልጆች፣ እንዴት ምትመስሉ ልጆች ደግሞ ጥሩ ደረጃ ላይ ደርሰው ትምህርታቸውን ጨርሰው ሲመረቁ ለማየት ደርሼ፣ ያለው ጥሩ ህይወት ነበረኝ ከባለቤቴ ጋር ምናምን፣ እናንተ ደግሞ ወዳጆቼ፣ ጓደኞቼ የታደልኩ ሰው ነኝ። የመሞቻዋ ቀን ይህን እየተናገረች ነው የሄደችው። እና በእያንዳንዱ ለተሰበሰበ ጠያቂ አንድ ጊዜ መጨረሻው ቀን ወደ ሰላሳ አርባ ይሆናል። እና ተራ ለተራ እየጠራች ደብዳቤ ጽፋ ሰጣቸዋለች። ደብዳቤው በቃ ምን ያህል ጥሩ ጊዜ እንደነበረ እያንዳንዱን ሰው እንትን እየጠቀሰች እንትን ያለችው ጽፋ ብታማ ሳለ የጻፈችው ነው። እንግዲህ ከዛም በላይ ደግሞ ከነበራት ጌጣጌጥ ምናምን ሁሉንም ለእያንዳንዱ እንትን በቦርሳ አድርጋ ምናምን የሚሸፈነች በቃ ለሰጣቸው ነበር። መሰናረሻ ነው። በድያችሁ እንደሆነ ይቀርበሉኝ። ሳናውቅ ምናልባት የበደልኩት ነገር ካለ ይቀርበሉኝ። እኔም ይቅርብያሉ ምን እያለች ነው። በጣም ሰው ያልተደነቀ ሰው የለም። ገርነ ነገር እኔ እንግዲህ ስራዬ የሪያትሪክስ ይባላል የአዛውንት በሽታ ስፔሻሊስት ነኝ። አንዱ ትምህርታችን ሪሊ ሰው የጥሩ ሁኔታ አሟሟት ይባል ነገር አለ። ጉዳይ በደንብ ፕላን አድርጎ አዘጋጅቶ ምናምን ሁሉ ነገር የሚሄድ ሰው ነው እንግዲህ እና እኛ የምንመክረው ትሬንድ እናደርጋቸው ሐኪሞች ሁሉ ይህን ይህን ጥናት እንዲያጠኑ መድንትን እንዲሉ ሊቪንግ ዊል እንዲያዘጋጅ የመሳሰለ ነገር አለ አለ። እሷ ግን ያን ጊዜ እኔ ምንም በቃ ልክ ፓራላይዝ የሆንኩት ምንም ለማድረግ አልቻልኩም። እሷ ነች አስተማሪያ የሆነችው ያን ጊዜ። በእውነቱ እስካሁን ድረስ ያዘንቀኛል። ከየት መጣችው ይሄን ነገር? በጣም ገርም። እንደ እሳት ትከፋ ነው የሞለተችው። በቃ ብዙ ስቃይ ቢኖራትም ምንም እኔ እድለኛ ነኝ፣ ጥሩ ህይወት አሳልፍ ያለው እያለች ስለ እኔ አትዘኑ እናንተን የመሳሰል ዘነድ ዘመድና ጓደኛ ሰጥቶኛል እና ምን ያለችው እያንዳንዱን በደንብ እያጥናናሽ ያለችው እስካሁን ዘች ይገርመኛል በእውነቱ ለእርሶም መታደል ነው። እርግጥ እሳቸውን ጋራ ህይወቶን ሙሉ ዘመን አብዛኛውን ማሳልፎ አሁንም ቢሆን በመልካም እያነሷቸው ነው። ለእርሶም መታሰቢያ ናቸው። መጽሐፎ የሚጠናቀቀው በፕሬዚደንት ትራምፕ ምርጫ ወቅት ላይ የነበረው በሁለት ጓደኞች መካከል ይደረግ የነበረው ውይይት ላይ ነው። ያኔ ያው የምርጫው ጊዜ እሳቸው አሸንፈው ፕሬዚደንት የሆኑበት ወቅት ነው። አሁን ፕሬዚደንትነታቸው ቀጣይነቱ ጥያቄ ምልክት ውስጥ ነው ያለው በተቀናቃኛቸው ጆ ባይደን የቀድሞው ምክትል ፕሬዚደንት ተስፈኛ ሆነው እየታዩ ነው። የትራምፕ ፕሬዚደንትነት ከቀጠለ ለአሜሪካ ምን ማለት ነው? የጆ ባይደን ወደ ፕሬዚደንትነት የመምጣት እድል እውን ከሆነስ አሜሪካንን እንዳግም ወዴት አቅጣጫ ይወስዳታል? የሚል አስተያየት አሉት። ይሄ ሰፊ ጥያቄ ነው። ምክንያቱም በእውነቱ በሁለት ሺህ አስራ ስድስት በአውሮፓ ቆነጠር ማንም ሰው ፕሬዚዳንት ይሆናል ብሎ የሚጠብቀው አልነበረም። ካምፔኑን ስንከታተል ነበር። በጣም አነጋገሩ ባለጌ ነበር። ጨበጥ ፕላን አልነበረውም ራሱን ከማጋነን በቀር እና ደግሞ የኢሚግራንቶች ጥላቻ፣ ሁሉንም ኢሚግራንት በተለይ ከሜክሲኮ ከሚመጣውን መርደረር ወይፒስ እያለ በመሰቶ የአንድ ነገር ህዝብ በሙሉ ያለ ሰው ነው። ምንም እድል ተስፋ የለውም ይሄ ሰው እያመረጠም ፖሉ ደግሞ የሚያሳየው እሳ በብዛት ሰን ብሬጅ የምትመራው ኤክስፒሪየንሷን በጣም የቆየ በጣም ብዙ ትን ያለው ፌነች አልጠበቅ ነው። ምንም እሱ ተመረጠ ተብሎ መጨረሻ ላይ በጣም ባሰግራውንድ ናቸው የሚባሉት ከተሞ ስቴቶች አንድ በአንድ ሁሉ እሱ ጋር ሲወድቁ ወደሱ እሱ እንደ ክቡን ያለው አንዳንዱ ሰው ምን ጥቂት ቀን በሳምንት ከዛም በለበለጠ ጊዜ ዲፕሬሽን ውስጥ የገባ ሰው መዓት ነው እና እንዴት ሊሆን ቻለ? እንዴት ሊሆን ከዛ በኋላ እስቲ እንግዲህ አንዳንድ ነገር ትንሽ የተናደፍ ካምፓይን ኢንፍራስትራክቸሩን ገነባለው ምናምን ኦፍኮርስ፣ ከእሱ ጋር ደግሞ ያው ግንብ አሜሪካን በሙሉ በአጥር ከበዋሉ ኢሚግራንት እንዳይገባ የሚል እንትን ነበረ። አትሊስት ኢንፍራስትራክቸር ይገነባል የሚል ምት ነበረ። ምክንያቱም ስንትና ስንት ሺህ ሰው ስራ የሚሰጥ በተለይ ክራምሊንግ እንትን የበረራ መንገዱ ድልድዩ አሜሪካ ውስጥ ያለው ለረጅም ጊዜ የቆየ እንትን ነው፣ መታደስ ያለበት ነገር ነው እና ጥሩ ኢምፕለመንት ይሰጣል የሚል ተስፋ ነበረ። በአንድ በኩል ሲልቨር ላይኒንግ ለምንገ ኤኒዌይ መጣ። የመጀመሪያ እሱ እንትን ጥያቄ ኦባማ የሰራውን በሙሉ ማፍረስ ብቻ ነው። እሱ ያጠፋው ጥፋት ሁሉ በኦባማ ላይ ይለጥፈዋል። ምንም ኦብሴሽን አለው በኦባማ ላይ በዚህ ጊዜ ደግሞ እሱ በዚህ ዓመት ሚኒስት ሶስት አራት ዓመት በነባለበት ጊዜ ያላበላሸው እንትን የለም። ኢንስቲቱሽኖቹን በጣም አበላሽቷቸዋል። እነ ሲዲሲ እና ኤፍዲኤ መሳሰሉ በጣም የተከበሩ በተለይ ሲዲሲ በዓለም ሊከበር እንትን ድርጅት ነው። አሁን የፈለኩትን አድርጉ እያለ እየገፋ እየገፋ ትልቅ እንትን ሪሊ ሰው በሲቪስ ላይ እምነት እንዳይኖር አድርጎታል። በሱ ብትመለከተው እንኳን ሌላው ጀስቲስ ዲፓርትመንት የመረጠው አቶርኒ ጀነራል እንግዲህ በመሰረቱ የሕዝቡ አቶርኒ ጀነራል ነው። ሰውየ የሱ ተላኪ ሆነ። በቃ በየበሰ ዲፓርትመንቱ አቤት ጌታዬ እያሉ በቃ የሱን ስራ የሚፈጽሙ ናቸው። የሚያጠፉት ሬጉላቶሪ ኤጀንሲዎችን በሙሉ በጣም አዳክመዋቸዋል። ደግሞም የኮንስፒሬሲ ቲዮሪ በየቦታ የሚወራው ዝም ብሎ ማንም ህፃን እንኳ እንዲያምኑ የማይችል ነገር እሱ እንደ እውነት አድርጎ ከቀኝ ክንፍ ክፍሎች የሚመጡ ብዙ ኮንስፒሬሲ ቲዎች አሉ፣ አውትሌቶች አሉ። እነሱን እየተቀበለ ሪትዊት ያደርጋቸዋል። ማአት ተከታይ ያለው ሪሊ ምንድን ሰው ከጊዜ ብዛት ደግሞ አሁን ያው ቋጭ ፎርማሲስት መሆኑ በተደጋጋሚ እየታየ እየታየ እየታየ ነው። ከአፍሪካ የሚወስቱን ኢሚግራንቶች የምንታውቀው ሺትሆል ካንትሪስ ብሎ የሰደባቸው ሀገር ናቸው። ለምን ከኖርዌይ አናገኝም? ኢሚግራንት ለምን ከእነኛ ሀገሮች ይመጣሉ? ብሎ የተናገረ ሰው ነው። በዚህ በሺትሆል ባለው ትልቅ አፍሪካውያንን ድርጅት እንትን ማነው ዩናይትድ አፍሪካን ኮንግረስ እና ሌሎች የአፍሪካና የአፍሪካን አሜሪካን ድርጅቶች ሰብስበን ትልቅ እንትን አድርገን ነበር እቱን ለማውገዝ። ነገር ግን እሱ ስናደርግ ግን የእሱን ድንቁርና ኮንክሪት በሆነ ምሳሌ በመስጠት ምን ያህል ጥቅም እንደምታገኝ አሜሪካ ከኢሚግራንቶች ለማሳየት እና ዶክመንት ዲቨሎፕ አድርገን ምናምን ሁሉ ለኮንግረስ ምናምን አስተላልፈናል። ይሄ ከዛም በላይ ትራዲሽናል ወዳጆች የሆኑት ሀገሮች በሙሉ ማን የገልፈው ነበር እነ ጀርመኒ፣ ፈረንሳይ እንኳን ሁሉ ጊዜ ጀርመኒ በጣም እና እንግሊዝ አላይፍ ናቸው። የአሜሪካ በጀርመን ላይ ትልቅ እንትን ነበረ። እሷን አሌነት ካረጋት ብዙ ጊዜ ነው። በቃ ፕራክቲካሊ አታናግረው። ትራዲሽናል ወዳጆችን እያራቀ አውቶሪታሪያን እንትኖችን እያቀፈ ፕሮባብሊ፣ በተለይ በፑቲን ላይ ያለው እምነት ወይም ታዛዥነት አላቅም፣ ምን ልበለው፣ እስካሁን ድረስ ሚስትሪ ነው ለኔ። ከአፉ አይወጣም። እሱን አንድ ቀን ክርስቲያን ለማድረግ እና የሚመርጣቸው ሰዎች ሁሉ አውቶሪታሪያን ናቸው። የፊሊፒኑ እንትን ፕሬዚዳንት ያደንቀዋል። አሲሲ የግብፁን ያደንቀዋል። ናፌበሪ ዲክቴተር ይለዋል። ከነሱ ከነሱ ጋር ድል ማድረግ ይቀለዋል እሱ ምናልባት ይመስለኛል። እነሱ በዲክቴተርነታቸው የጨበጡት ስልጣን ለምን አላገኝም እዚህ የሚል እንትን ይኖረዋል ማለት ነው። አላውቅም እና እሱን ለማድረግ ነው የሚሞክረው በጣም አብስሮ ያደርጎታል ብዙ ኢንስቲቱሽን። ነገር ግን ይሄን ለማድረግ መቻሉ ደግሞ የአሜሪካን ኢንስቲቱሽኖች ሪሊ ዘላቂነት አጠራጠረኝ። ይሄን ሁሉ ጊዜ ቼክ አንድ ባላንስ አለ አሜሪካ ውስጥ ምንም ጊዜ አይሆንም የሚባለው ነገር ሪሊ ጥያቄ ምልክት ጋር ነው ያስቀመጠው። ሁለተኛ ደግሞ ከዓለም ጋር የነበረው ውል፣ ከአገሮች ጋር የተፈራረሙት ውል ዝም ብሎ መሰረዝ የኢራን ኒውክሊየር እንትን የኪዮቶ የፓሪስ ትሪቲ አግሪመንት፣ ክላይመት አግሪመንት ይህን ሳሰሩትን ዝም ብሎ ዩኒላት የሰረዘ መውጣት የአሜሪካን ታማኝነት ጥያቄ ያደርጉታል። በብዙ ሀገሮች ማን አምሮ ከነኝ ጋር ይስማማል የሚባል ነገር ብዙ ነው። ጥፋቱ ችግሩ ብዙ ነው። ተስፋ ያለኝ ምንድን ነው፣ አሁን በእውነቱ በብላክ ላይስ ማተር የተነሳ አገሩን በሙሉ ያጥለቀለቀው ንቅናቄ ምናልባት ለመጀመሪያ ጊዜ ተስፋ የሰጠኝ እሱ ነው። የሰጠኝ ደግሞ ምንድን ነው? ብላክ ላይስ ማተር ብሎ ቢነሱም ጥቁሮቹ፣ ፕሮባብሊ አብዛኛዎቹ ነጭ ወጣቶች ናቸው አብሯቸው የሚሰለፉት። ለውጥ እየመጣ ነው። ባክላሽ በትራምፕ ላይ ሞፈ ባክላሽ ይሆናል። ሁለት ተባስቶች ጊዜያችን አሁን ነው፣ በማለት ከነ መሳሪያቸው የከተማው መውጣት ጀምረዋል። ባይደን ደግሞ አሁን የምናደርገው የምርጫ ውድድር በእውነቱ ለአሜሪካ ምን ልበለው፣ መንፈስ ሶል፣ ለሶል ለአሜሪካ ሶል ነው የምንጠገለው ብሎ ነው የሚነሳው። ሰው ይጠብቃል ይህንን አይ ቲንክ ሳምፎርኖስ መመልስ ይፈልጋሉ። አሁን ባለው ሙቭመንት ዴሞክራቶችም ማስ ሙቭመንት ማለት ጀምረዋል። ቮት እንዲያደርጉም ቦት ሬጅስትሬሽን በብዛት ይዘትም ያሉ ነው። ፖሉም በርከት ባለ እንትን እየመራ ነው ከጥቂት ሁለት ሶስት ባክግራውንድ ስቶች በቀር እዛም ሚዝ ሮልስ እና ተስፋ አለኝ። ነገር ግን ይህን ተስፋ ከአሁን በፊት ባየሁት እንግዲህ ቴምፐር እያደረኩ ነው። ምክንያቱም ሂለሪ ክሊንቶንም እንደዛ ቦታ ላይ ነበረች። መጽሐፎንስ ለማግኘት የሚፈልጉ ሰዎች ለመግዛት ከየት ሊያገኙ ይችላሉ? አሁን ለጊዜው በዚህ በአማዞን ላይ ነው ያለው፣ ወይና ደግሞ ፐብሊሸሩ አፍሪካ ወርልድ ፕሬስ። የኮቪድ ናይንቲን እኮ ብዙ ፕላን ሁሉ አበላሽቶታል። ተስፋ የነበረው ኢትዮጵያ ውስጥ ሄዶ ሎንች ማድረግ ነበር ከፐብሊሸሩ ጋር ምናምን ብዙ ፕሮግራም አዘጋጅተን አልሆነም። ለወደፊቱም ለማስተርጎም ሀሳብ አለን በአማርኛ። አሁን ግን ያለው በአማዞን ነው የሚገኘው እና አፍሪካ ወልከርስ ደራሲ ዶክተር መሐመድ አላሚን ኑር ሁሴን ሜድን ኢትዮጵያ መጽሐፎን መልክቶ ለነበረን የቃለ መልስ ጊዜ ምስጋናችን ከፍተኛ ነው። እጅ አመሰግናለሁ። በጣም በእውነቱ ጥሩ ፕሮግራም የምታካሄደው ብዙ ትምህርት እናገኝበታለን ስናዳምጠው። ብዙ ጊዜ ታንኪዩ።